الله أكبر الحمد لله يا رب ሪያድ ከትላንት ምሽት ጀምሮ በበዓል ድባብ ውስጥ ናት። ምክንያቱ ደግሞ 1438ኛው የኢድ አልፈጥር በዓል ነው። የአንድ ወር ጾም ጸሎት ማብቂያ፣ ጾሙ በሰላም በመጠናቀቁም ለፈጣሪ ምስጋና ማቅረቢያ ነው የዛሬው በዓል። ዓለይኩም በማለዳም በርካታ ኢትዮጵያውያን በሚገኙበት የሪያዱ የመንፉሓ ግዛት የማለዳ ጸሎት ስነሥርዓት ላይ ተገኝቻለሁ። በርካታ ኢትዮጵያውያን ሴቶችም ወንዶችም ከነ ልጆቻቸው በማለዳው የምስጋና የጋራ ጸሎት ላይ ተገኝተዋል። አልሐምዱልላሂ ዛሬ ዒዳችንን በሰላም ሰግደን በጥሩ ሁኔታ ተጠናቋል። ሰላሙ ዓለይኩም ወረሕመቱላሂ ከመንፎዋ ምዕራባዊ አቅጣጫ ሙረባ በተባለው የሪያድ አንድ ክፍል የኢትዮጵያ ዓለም አቀፍ ትምህርት ቤት ቅጥር ግቢና የመማሪያ ክፍሎች ግን የኢድ በዓል ሳይሆን የምሬት የእንግልትና የድብርት ድባብ ሰፍኖባቸዋል። ምክንያቱ ደግሞ በዓልን ሀገር ቤት ከቤተሰብ ጋር ለመዋል አቅደው የሳውዲ የምሕረት አዋጅ ቀነ ገደብ ሳይጠናቀቅ ሀገር ቤት ሊገቡ የጉዞ ሰነድ አሟልተው ትኬት ቆርጠው ሳውዲ አውሮፕላን ማረፊያ ቢገኙም የኢትዮጵያ አየር መንገድ በደንበኞች ሰነድ ውል ላይ የተቀመጠውን ውልና ደንብ ሳያከብር በመቅረቱ ነው። ኤርፖርት ሄደን አርብለታ ገብለን አስር በቃነ ጋዛው አደርን። ጠዋት ላይ ደግሞ ዞሆር ላይ ወደዚህ መጣ። አሁን መቼ ትሄዳላችሁ? ምንድን ነው ተስፋችሁ? አላህ ነገ ኢድ ነው፣ መስገድ እንፈልጋለን። እንደውም እኛ አላህ ካለ ሀገር ስቴዶ የምንሰግዳለን ብለን ነበር ያሰብ ነው፣ ግን ይኸው እንደምታዩ ነው በቃ ከነዚህ በተጨማሪ አብሃ ከተባለው የሳዑዲ አረቢያ ደቡባዊ ግዛት ከርሰ መዲናዋ ሪያድ 1000 ኪሎ ሜትር ርቀት ላይ የሚገኝ ነው። ከሪያድ አዲስ አበባ በትራንዚት ወይም በሽግግር ጉዞ ትኬት ቆርጠው የመጡ ከ60 በላይ ሴቶችም ወንዶችም ኢትዮጵያውያን ይህ ዘገባ እስከተጠናቀረበት ጊዜ ድረስ እጣ ፈንታቸው የሪያዱ የኢትዮጵያ ዓለም አቀፍ ትምህርት ቤት ቅጥር ሆኗል። የስታር ኤርላይንስ አባል የሆነው የኢትዮጵያ አየር መንገድ የሪያድ ቢሮ ኋላ ኃላፊን በጉዳዩ ላይ አስተያየት እንዲሰጡ ያደረግኩት ጥረት አልተሳካም። ይሁንና የኢትዮጵያም ሆነ የትኛውም ስመጥር አየር መንገድ ቃሉን ሳያከብር ሲቀር ለደንበኞች የሚያደርገው የቃልም ሆነ የተግባር መስተንግዶ አንዱም ቢሆን በኢትዮጵያውያን ደንበኞች ዘንድ አልተከበረም። አየር መንገዱ እኛ ለስራ ዝቆ መስተናገድ አለብን ማረፊያ መስጠት አለበት ስንል አምባሳደር ራሱ ምናለ ይህንን ስራ የአየር መንገድ ስራ ነው የእኛ ስራ አይደለም። ግን እኛ እንደ ዜጎቻችን ግን እንደ ትኮድነች ደማንፈልግ ኮሚኒቲ ና ኮሚኒቲ በርካታ ሻንጣዎቻቸውም ሆነ እነርሱ ለቀናትና ለሰዓታት በሳውዲ አየር ማረፊያ ክብረነክ በሆነ ሁኔታ መስተንግዶ ከመነፈጋቸውም በላይ ምሽቱን እንዲያሳልፉ የተደረገው በኢትዮጵያ ዓለም አቀፍ ትምህርት ቤት ቅጥርና የመማሪያ ክፍሎች ውስጥ ነው። የሳውዲ መንግስት የሰጠው የዘጠና ቀናት የውጡልኝ የምሕረት ጊዜ ተጠናቋል። የመጣው ይምጣ ብለው መውጣት የማይፈልጉት ዜጎች እንዳሉ ሆነው መውጣት ፈልገው የመውጫ ሰነድም ሆነ የአይሮፕላን ትኬት በእጃቸው የያዙትም እንኳን አብዛኞቹ አስፈላጊውን አገልግሎት እያገኙ አይደለም። ሁሉም እንደሚሉት በማንኛውም ደቂቃ የሳውዲ መንግስት ሕገ ወጥ ያላቸውን በአፈሳም ሆነ በማንኛውም መንገድ በቁጥጥር ስር ማዋል ይጀምራል፣ የሚል ስጋት ሰፍኖባቸዋል። ምናልባትም ለአብዛኞቹ መኖሪያ ፈቃድ አልባ ኢትዮጵያውያን የሪያድ የኢትዮጵያ ኮሚኒቲ ጽህፈት ቤት የአይናቸው ተስፋ ሆኗል። አሁን ያላችሁበት ሁኔታ ምን ይመስላል? እግዚአብሔር ፍረደ፣ ይኸው እንደምታየው ነው። አዋጁ ስላለቀ ነው፣ እኛ ጭንቅላታችን አምነን ወደዚህ የመጣ ነው አዋጅ ስላለቀ ችግር እንደርሰን ይችላል። ኤምባሲ ውስጥ ካለን ግን ላይደፈር ይችላል ብለን ነው የመጣን እንጂ የቤት አለን። የሳውዲ መንግስት በሰጠው የዘጠና ቀናት የምህረት ጊዜ የኢትዮጵያ መንግስት ዜጎቹን ለማስወጣት ከማሳመን ጀምሮ ሀገር እስከ ማድረስ ባለፉት ዘጠና ቀናት ምን ያህል አቅዶ ምን ያህሉን ፈጽሞ ይሆን ስለሽሽብሩ ለዶይቼ ቬለ ሪያድ